ካፕቴን አንቶኒዮ ኩቬዶ ዳካር ወደብ ከቆመችው የፖሊስ ጀልባ ላይ ሆነው ባህሩን ይቃኛሉ። አንዲት መርከብ እየቀረበች መጣች። ሁለተኛዋ ተከተለች። ሁለቱም የስጳኝ የባህር ጠረፍ ጠባቂ መርከቦች ናቸው። ሁለቱም የስጳኝና የሴኔጋል ፖሊሶችን አሳፍረዋል። ሁሉም ባህሩን ይቃኛሉ። በየቀኑ ከስምንት እስከ አስር የሚደርሱ መርከቦች እናያለን። አንድ ሁለቱ ያጠራጥራል፣ እንፈትሻቸዋለን። ካፒቴን ኩቬዶ ናቸው እንዲህ አሉት። ብዙዎቹም አሳጥማጆች ናቸው። በአሁኑ ጊዜ ስደተኛ አሳፍረው የሚጓዝ ብዙም የለም አከሉ ካፒቴኑ። በአሁኑ ጊዜ ባህሩን ለማቋረጥ መሞከር ዋጋ የለውም። የሚሞክሩትን እንይዛቸዋለን። አንዳንዴ ከሩቅ የመጡ ሰዎችን እንይዛለን። ባለፉት ሁለት ዓመታት በጀልባ ወደዚህ ወደ ሴኔጋል ወይም ወደ ሞሪታንያ ለመምጣት የሚሞክሩ አሉ። እነዚህ ሰዎች ብዙ ገንዘብ ይከፍላሉ። መጨረሻቸው ግን እኛ እጅ ላይ መውደቅ ነው። እንደ ጎርጎሪያኑ አቆጣጠር በ2006 ከ30 ሺህ በላይ ስደተኞች ከሴኔጋል እስጳኝ ገብተው ነበረ። አብዛኞቹም የሴኔጋል ዜጎች ናቸው። ይህ አሁን የሩቅ ትውስታ ነው። ዛሬም ዝር የሚልም የለም። በሴኔጋል የስጳኝ አምባሳደር አልቤርቶ ቪሌራ እንደሚሉት መንግስታቸው ለዚህ ውጤት የበቃው ከሴኔጋል መንግስት ጋር በመስማማቱ ነው የስደተኞችን ቁጥጥር በተመለከተ የስፔኑ መርህ ውጤታማ የሆነው ከአካባቢው ሀገራት ጋር በተለያዩ መስኮች ተባብራ በመስራቷ ነው ይህ ማለት ድህነትን በመዋጋት ምጣኔ ሀብትን በማሳደግ የንግድና የባህል ልውውጥን በማጠናከር ረገድ መተባበር ማለት ነው የአውሮፓ ህብረት ስደተኞችን መቆጣጠር ከፈለገ የስደተኞቹን ሀገራት ስ ኦሪን ሎግራራን በኔፊር ስምምነቱ ለስፓኝ ጠቅሟል፣ ወይም የጠቀመ መስሏል። ግን እንዴት? ሴኔጋላዊው የስደተኛ ጉዳይ አጥኚ አለይ ታንዲያን ከስምምነቱ ዋናውን ያስረዳሉ። ስፓ ሮ ስደተኞቹን ለመግታት እስፓኝ ለሴኔጋል በአንዴ 20 ሚሊዮን ዩሮ ለመስጠት ቃል ገባች። ሴኔጋል በዚያን ወቅት የምርጫ ዘመቻ ላይ ነበረች። በአንድ ጊዜ ብዙ ገንዘብ ተገኘ። ፕሬዚዳንት ዋዴ በድጋሚ ተመረጡ። ገንዘቡ ሁሉም ባይሆንም የተወሰነው ለምርጫ ዘመቻ ለመዋሉ አጥኚው እርግጠኛ ናቸው። ከተረፈው ገንዘብ ገሚሱ የሴኔጋል ፖሊሶችን ለማሰልጠኛ፣ የተቀረው ለአበልና የመቆጣጠሪያ መሳሪያዎች መግዣ ውሏል። ታዲያ ማድሪድና ዳካር ድህነትን የተዋጉት ወይስ ድሃ ስደተኞችን ይጠይቃሉ የመብት ተሟጋቾች። የዓለም አቀፉ የሰብአዊ መብት ተሟጋች ድርጅት የአምኒስቲ ኢንተርናሽናል ባልደረባ ኤስቴባን ቤልትራን እንደሚሉት ደግሞ የስጳኝ መርህ ለስደተኞቹ መንገድ አረዘመባቸው እንጂ ስደትን አልገታም። ስጳኝ መግባት የሚፈልጉ ሰዎች አሁን በሞሮኮ ወይም በሊቢያ በኩል ይጓዛሉ። አሁን ማሊም ተጨምራለች። በእርግጥም የሜዲትራንያንን ባህር አቋርጠው አውሮፓ ከሚገቡ ስደተኞች ሴኔጋላውያን ከፍተኛውን ቁጥር ይይዛሉ። የአስር ዓመቱ ቁጥጥርስ እስከ መቼ ይቀጥላል? ካፒቴን ኩቬዶ ፈገግ ይላሉ ጥያቄውን ሲሰሙ።